ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ሐሙስ ታህሳስ 6 2009 ዓ ም ዝግጅታችን ጀመረ።

በእርግጥ ጉዳዩ በጣም እያሳስበን ነው። በማኅበራዊ መገናኛ ብዙሃን ጎላ ብሎ እንዲሰማ ለማድረግ ሞክረናል። የኢትዮጵያን ባለሥልጣናት ለማግኘት ጥረት አድርገናል። ይሁን እንጂ አልተሳካልንም። የሚያሳዝነው እስካሁን ገና ምንም መረጃ አላገኘንም። እኒኛው ደግሞ የሲፒጄ የምስራቅ አፍሪቃ ተጠሪ ሙሬቲ ሙቴጋ ናቸው። ዝርዝሩ በምሽቱ አብይ ዘገባ ይቀርብበታል። የተባበሩት መንግስታት የሰብአዊ መብት ጉዳይ ባለስልጣን በአንዳንዶቹ የደቡብ ሱዳን ክፍሎች ቀጣይ የዘር ማጽዳት ተግባር እየተካሄደ ነው ሊባባስም ይችላል ሲሉ ማስጠንቀቃቸው ካሉን ዘገባዎች መካከል አንዱ ነው። ሌሎችም ይኖሩናል። በአዲስ አበባ የዩናይትድ ስቴትስ ኤምባሲ የባህል ቅርስ ጥበቃ የተመለከተ ዘገባ እንዲሁም መደበኛዎቹ ባህልና ማህበረሰብ፣ የተፈጥሮ አካባቢ በሁለተኛው አጋማሽ ይቀርባሉ። ብርሃን ኃይሉ ፕሮግራማችንን ትመራለች። አሁን ወደ ዓለም ዜና እናልፋለን። የዩናይትድ ስቴትስ የውጭ ጉዳይ ረዳት ሚኒስትር ዛሬ አዲስ አበባ ላይ ሊሰጡ የነበረው መግለጫ ተሰረዘ። ትናንት ረቡዕ ታኅሳስ አምስት ሁለት ሺ ዘጠኝ ዓመተ ምህረት ኢትዮጵያ የገባው በዲሞክራሲ የሰብአዊ መብቶችና የሥራ ረዳት ሚኒስትር ታም ማሌኖውስኪ የሚመራው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቡድን ዛሬ ረፋዱ ላይ መግለጫ ሊሰጥ በእቅድ ተይዞ እንደነበር ታውቋል። ፕሮግራሙ ለምን እንደተሰረዘ አዲስ አበባ የሚገኘው የአሜሪካ ኤምባሲ መግለጥ አለመፈለጉን ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የተገኘው መረጃ ይጠቁማል። ሚስተር ማሊኖ ውስኪና የቡድናቸው አባላት በሰብአዊ መብቶችና በአስተዳደር ጉዳዮች ላይ ከኢትዮጵያ ባለሥልጣናት ጋር እንደሚነጋገሩ ተገልጦ ነበር። ይኸው በረዳት ሚኒስትር ማሊኖ ውስኪ የተመራ የሰብአዊ መብቶች ቡድን በተጨማሪም ከሲቪል ማህበረሰብና ከፖለቲካ ፓርቲ ተጠሪዎች ጋር ሊገናኝ በእቅር ተይዞ የነበረ ቢሆንም ስብሰባዎቹ ይካሄዱ አይካሄዱ እንደማይታወቅም የውጭ ጉዳይ መስሪያ ቤቱ መረጃ አክሎ ጠቁሟል። ቡድኑ ኢትዮጵያ ውስጥ የሚቆየው እስከ ከነገ በስቲያ ማለትም ቅዳሜ ታህሳስ ስምንት እንደሚሆንም ታውቋል። ሶማሊያ ውስጥ በሙከራ ላይ እንደነበረ የተገለጸ ፈንጂ ዛሬ ሐሙስ በአንድ ወታደራዊ የፍተሻ ጣቢያና የአገር ውስጥ ተፈናቃዮች በሚገኙበት መጠለያ ጣቢያ አቅራቢያ ደርሶ ስድስት የመንግስት ወታደሮች እንደሞቱ ባለስልጣናት ተናግረዋል። የበናዲር ክልል አስተዳዳሪ አብድፈታህ ኦማር ሃላኔ ለቪኦኤ እንደገለጹት ፍንዳታው የደረሰው በቁጥጥር ስር ባልሆነችው አፍጎዬ ከሶማሊያ ዋና ከተማ ሞቃዲሾ ደቡብ ምዕራብ በሚገኘው ወታደራዊ ነቁጣ ላይ ነው። አስተዳዳሪው ሀላን የጨምረው እንደገለጹት አብዛኛዎቹ ሴቶችና ህጻናት የሚገኙባቸው ሌሎች ቢያንስ አስራ ሶስት ሰዎች ሞተዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ባለስልጣን በአንዳንድ የደቡብ ሱዳን ክፍሎች ቀጣይ የዘር ማጽዳት ተግባር እየተካሄደ ነው፣ ሊባባስም ይችላል ሲሉ በያዝነው ሳምንት አስጠንቅቀዋል። ባለፈው ሐምሌ ወር በደቡብ ሱዳን መዲና ጁባ ላይ አዲስ ውጊያ ከተካሄደ ወዲህ በአገሪቱ ግጭት መፈጠሩ ይታይቷል። ደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ተልእኮ በውጊያው ወቅት ሲቪሎችን ለመጠበቅ ተገቢ እርምጃ አልወሰደም በማለት የዓለም አቀፍ ማህበረሰብ ሲነቅፍ ቆይቷል። ጁባ ውስጥ የጸጥታ ሁኔታ ተሻሽሎ እንደሆነ ለማጤን የድርጅቱ ተልእኮ አካል የሆነው የኢትዮጵያ ክፍል ጥበቃ በሚካሄድበት አካባቢ ከአሜሪካ ድምፅ ሬዲዮ ዘጋቢ መጽብር ሪፖርት ደርሶናል። በመጽሔት ክፍለ ጊዜ እናቀርባለን። ይህ በዚህ እንዳለ የደቡብ ሱዳንን ውዝግብ ከፍጻሜ ለማድረስ እንደ አውሮፓውያን አቆጣጠር ባለፈው 2015 የተደረሰው ስምምነት የሚቀለበስ ከሆነ የእርስ በርስ ግጭቱ ዳግም ሊያንሰራራ ይችላል ሲሉ የሽምቅ ተዋጊው ቡድን መሪ የሪያክ ማቻር ባለቤት አንጀሊና ቴኒ አስጠነቀቁ። በኤስፒኤልኤ የተቃዋሚው ፖለቲካ ቢሮ አባል የሆኑት ወይዘሮይቱ ይቱ ተንታኞችና የፖሊስ አውጪዎች እንደገለጹት ከዳያስፖራው ማለትም ከማህበረ ግዩራኑ አባላት ጋር ለመገናኘት እና ለመመካከር እዚህ ዋሽንግተን ይገኛሉ። ሚስስ ቴኒ በቪኦኤው የደቡብ ሱዳን ፕሮግራም ሳውስ ሱዳን ኢንፎከስ በተሰኘው ላይ ቀርበው በሰጡት ቃል የአፍሪቃ ሀገሮች በፕሬዝደንት ሳልቫኪር መንግስትና በተቃዋሚዎች መካከል ባለው ውዝግብ ወገንተኞች ሆነዋል ማለታቸው ተሰምተዋል። እንደዚያ ከሆነ ደግሞ አሉ፣ የፖለቲካ ሂደቱን ዳር ለማድረስ እና ሰላም ለማስፈን ያለውም እድል እየጠበበ ነው። ስልጣን ላይ ያሉት የጋምቢያው ፕሬዚዳንት ያህያ ጃሜህ የአገሪቱን የምርጫ ውጤት ላለመቀበል የጀመሩት አካሄድ ህገወጥ ነው ሲሉ ምርጫውን ያሸነፉ አዳማ ባሮ አስታወቁ። ባሮው ለአሜሪካ ድምፅ ፈረንሳይኛ አገልግሎት በሰጡት ቃል ጋምቢያን ለ22 ዓመት የገዙት ጃሜህ የምርጫ ውጤቱን ለመቀልበስ ስልጣን የላቸውም ብለዋል። ምንም ማድረግ አይችሉም፣ ይልቁን ውጤቱን ተቀብለው መሸነፋቸውንም ማመን አለባቸው ብለዋል። ለአሸናፊው ተወዳዳሪ ባሮው ትናንት በሰጡት ቃል ሚስተር ባሮ በትናንት ሁለት ከጃሜህ ጋር ከተገናኙት ከምዕራብ አፍሪካ መሪዎች ጋርም ተገናኝተው ፕሬዚዳንት ጃሜህ ተሸንፈዋል እኔ ተመራጩ የጋምቢያ ፕሬዝደንት ነኝ ማለታቸውም ተደምጧል። የጋምቢያ የደህንነት ጥበቃ ኃይሎች ባለፈው ማክሰኞ የምርጫ ኮሚሽኑን ቢሮ ከመውረራቸውም በላይ ገዢው ፓርቲ ደግሞ ጠቅላይ ፍርድ ቤቱ ምርጫውን ውጤት ውድቅ እንዲያደርግ ማዘዙ አይዘነጋም። ሚስተር ባረው ለቪኦኤ በሰጡት ቃልም የጋምቢያ ጦር ኃይሎች የእንኳን ደስ ያለህ መልእክት ያስተላልፉላቸው መሆናቸውን ጠቅሰው አሁን ችግሬ የመንግሥት ጥበቃ አለማግኘቴ ነው ሲሉም ተደምጠዋል። አድማጮች ዜና የምትተላለፈላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣይ አማርኛው አገልግሎት ነው። በሶሪያዋ አሌፖ ከተማ በአማጽያኑ እጅ ካሉት የመጨረሻዎቹ አካባቢዎች ሲቪሎቹን ነዋሪዎችና ሽምቅ ተዋጊዎችን ለማውጣት አምቡላንሶችና የመንግስት ኦቶቡሶች ተንቀሳቅሰዋል። የአሜሪካ ድምፁ ጄፍ ከስተር ያጠናቀረውን አጭር ዘገባ ቆንጅት ታዬ ታቀርባለች። የቀይ መስቀልና የሶሪያ ቀይ ጨረቃ ማህበረሰብ ዓለም አቀፍ ኮሚቴ በሰጠው መግለጫ ሁለት መቶ የሚሆኑ በከባዱ የተጎዱም ያሉባቸው ቁስለኞች ከአካባቢው በማውጣት እንደሚሳተፍ አስታውቋል። የተባበሩት መንግስታት ድርጅት መልእክተኛ ያን ኤንግላንድ ለጋዜጠኞች በሰጡት ቃል ከምስራቅ አሌፖ የመጨረሻውን የተሳካ የሲቪሎችና የአማጽያን ማውጣት እንቅስቃሴ ሲጀመር ለማየት በተስፋ እየጠበቅኩ ነው ብለዋል። ሩሲያ ዲታይልድ ሩሲያ ሰዎቹን የማውጣት እንቅስቃሴው በግብረ ኃይሉ አማካኝነት እንዴት እንደሚከናወን ዛሬ በዝርዝር አስታውቃለች። እነሱ ሂደቱን እንደሚቆጣጠሩም አረጋግጠዋል። በተፋጠነ ባልተወሳሰበ፣ እና ምንም ጣልቃ በማይገባበት መንገድ ይወጣሉ። ምንም ጉዳት አይደርስባቸውም ተብለናል። ዛሬ ሐሙስ የሶሪያ ባንዲራ ምስራቅ አሌፖ ላይ ሲሰቀል በመንግስቱ ቴሌቪዥን የታየ ሲሆን ነዋሪዎች ወደ ከተማዋ ወደሚገቡት የእርዳታ መኪናዎች ሲተሙም ይታያሉ። በአሌፖ ከሚያወጧቸው ከአሌፖ ከሚያወጧቸው መካከል ለሕክምና በአጣዳፊ የሚወጡ ቁስለኞችና ሌሎችም ሕመምተኞች ለተለያየ ጉዳት ተጋላጭ የሆኑ ሲቪሎችና ሽምቅ ተዋጊዎቹም ጭምር ያሉበት መሆኑን ነው የተባበሩት መንግስታት ድርጅቱ ልኡክ ኤግላንድ የተናገሩት ይህ የሚሆነው ትናንት ረቡ ማታ በተደረሰ ስምምነት ሲሆን ትናንት ጠዋቱ ላይ ታቅዶ የነበረው ሰዎቹን የማስወጣት እንቅስቃሴ ከሽፎ ስለነበርና ተኩስ አቁሙን በመፍረሱ የዛሬውም መጀመሩ እርግጠኛ አልነበረም። ዛሬ ጠዋትም ውጊያ እንደተቀሰቀሰ ነው የተዘገበው። የመንግስቱ ኃይሎች በአማጽያን ቁጥጥር ካሉ አካባቢዎች ቁስለኞችን ይዞ በመውጣት ላይ በነበረ አንድ አምቡላንስ ላይ ተኩሰው ሶስት ሰዎች ማቁሰላቸውን ተሟጋቾችና የአካባቢው የሕክምና ባለስልጣናት አስታውቀዋል። በመጨረሻም ጀርመን የጥገኝነት ጥያቄ ማመልከቻዎቻቸውን ውድቅ ያደረገችባቸው ከሰላሳ በላይ የአፍጋኒስታን ዜጎች ዛሬ ሀሙስ ወደ ሀገራቸው ተመልሰው እነዚህ ወደ አገራቸው የተመለሱ ወጣቶች ጀርመን ወደ አፍጋኒስታን ለመላክ ባደረገችው የጋራ ስምምነት መሰረት ተመላሽ ከሚሆኑት ወደ 120 አፍጋኖች መካከል መሆናቸውም ታውቋል። ፍልሰተኞቹ ወደ አገራቸው የመመለሻ ትዕዛዝ ቀደም ብሎ የደረሳቸው መሆናቸውን የጀርመን ባለሥልጣናት አመልክተው በቀጣይ ወር ሌላ አውሮፕላን እንደሚዘጋጅም ገልጠዋል። ከጀርመን የተመለሱና ካቡል አውሮፕላን ጣቢያ የደረሱ ፍልሰተኞች አንዳንድ ንብረቶቻቸውንና ጓዞቻቸውን ይዘው ተስተውለዋል። ጀርመን ውስጥ ለዓመታት የኖሩ አፍጋኖች ፊታቸው ላይ ቅሬታና ሐዘን ይታያል። ጀርመን ውስጥ ለሶስት ዓመት የኖረው አሊ ማዳድ ናስር አራት የጀርመን ፖሊሶች እንደተኛ በጠዋት ቤቱ ሄደው እንዳሰሩት ገልጧል። ልብሴን ሞባይልን ላፕቶፕን፣ ወለሃንቲ መያዝ አንድ ነገር አልቻልኩም፣ ባዶ እጄን የወጣው ሲል ተናግሯል። በብዙ ሺዎች የሚቆጠሩ አፍጋኖች ከመካከለኛው ምስራቅና ከሌሎችም አገሮች የተውጣተው እንደ አውሮፓ አቆጣጠር በ2015 ዓ ም ወደ አውሮፓ ከተሰደዱ ፍልሰተኞች ጋር መቀላቀላቸው ይታወቃል። አድማጮች ዜናው አበቃ። የዓለም ዜናዎቹን አደመጥን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፈው የሐሙስ ታህሳስ 6 ምሽት ፕሮግራማችን ነው። የምናስተናግዳችሁ ቆንጅት ታዬና አዲስ አበበንን። የዓለም ዜና አድመጠናል። ቆንጅት እንዳለችው ወደ ሁለተኛው አጋማሽ ከሚቀርቡት ዝግጅቶች አንዱን እናሰማ ለቅምሻል። የአዲሱ የስኮት ፎርት ሹመት በምናይበት ሰዓት ማንነታቸው እስካሁን የነበራቸው ጀርባቸውን ስናይ የሚታወቁት ሰው ሰራሽ የአየር ንብረት ለውጥ ክስተት የለም ባይ ሲሆኑ፣ ይህም የለም ባይነታቸው እንደ ሙያ የያዙ ናቸው። እንደ አማተር ሳይሆን እንደ ሙያ የያዙ መደበኛ ተሟጋች ናቸው። ዶክተር ጌታቸው አሰፋ ይባላሉ። የተፈጥሮ አካባቢ ደህንነትና የአየር ንብረት ለውጥ ጉዳዮች ተመራማሪና ተሟጋች ናቸው። የዩናይትድ ስቴትስ ተመራጭ ፕሬዝደንት ለካቢኔያቸው ካጯቸው አነጋጋሪ ሹማምንት መካከል ለአካባቢ ጥበቃ ኤጀንሲው ኃላፊነት የመረጧቸው ስካት ፕሪትን አስመልክቶ በተደረገላቸው ቃለ መጠይቅ በተፈጥሮ አካባቢ ይቀርባሉ። ከኋለኛው አጋማሽ ደግሞ አንድ ለማስታወስ ያህል ከላሊበላ ውቅር አብያተ ክርስቲያናት መካከል ሁለት አብያተ ክርስቲያናትን ለመጠገን የሚያግዝ የገንዘብ እርዳታ ከዩናይትድ ስቴትስ አሜሪካ መንግስት ተለግሷል። ይህንንም የሚመለከት በሁለተኛው አጋማሽ እናቀርባለን። አብራችሁን ቆዩ። ወደ ዕለቱ አብይ ርዕስ እናልፋለን። አሁን ይቅርታ ስለዘገየን። የእስራት ፍርዱን እየፈጸመ ያለው የፍትህ ጋዜጣ የአዲስ ታይምስ እና የፋክት መጽሔት አዘጋጅና አሳታሚ ተመስገን ደሳለኝ የት እንደሚገኝ ማወቅ ከተሳናቸው ዘጠኝ ቀናት እንዳለፈ ቤተሰቦቹ ለአሜሪካ ድምፅ ገልጠዋል። የጋዜጠኞች ደህንነት ተሟጋቹ ሲፒጄ የኢትዮጵያ መንግስት ተመስገን ያለበትን ማሳወቅ ብቻ ሳይሆን መፍታትም ጭምር አለበት ነው የሚለው። ጽዮን ግርማ ነው ዝርዝሩ ነው የያዘችው። የፍትህ የአዲስ ታይምስና የፋክት ጋዜጣ አዘጋጅና ባለቤት ነበር ጋዜጠኛ ተመስገን ደሳለኝ። ተመስገን ደሳለኝ የሐሰት ወሬዎችን በመንዛት ተከሶ ሶስት አመት እስር ተፈርዶበት በዚዋይ እስር ቤት ይገኝ ነበር እንደ ወንድሙ ታሪኩ ደሳለኝ ገለጻ ካለፈው ዘጠኝ ቀን ጀምሮ ግን በዚህ ይገኝበታል በተባለው ዝዋይ ማረሚያ ቤት ቤተሰቦቹ ቢመላለሱም ሊያገኙት አልቻሉም። የምስራቅ አፍሪካ ና የአፍሪካ ቀንድ የሰብአዊ መብት ተሟጋች ድርጅት ተመስገን የት ነው ያለው ሲል በሚጠይቅ ርዕስ መግለጫ አውጥቷል። ይህን መግለጫ ተከትሎም የጋዜጠኞች መብት ተሟጋች ድርጅቶች ና ዓለም አቀፍ ብዙሃን መገናኛ ተመስገን ደሳለኝ የት ነው በሚል መጠይቅ በትዊተር ላይ ቅስቀሳ በማድረግ ላይ ናቸው። ማምሻውን የጋዜጠኛ ተመስገን ደሳለኝ ወንድም ታሪኩ ደሳለኝ ጋር ደውዬ ጠይቄው ነበር። እንግዲህ በዘጠኝ ቀኑ ውስጥ በተከታታይ አንድ ቀንም ሳናርፍ ዛባ የእስር ቤት የተመላለስ ነው ያለው። ዛሬን ጨምረ መልሳቸው የት እንዳለ አናውቅም፣ አንድ ጊዜ እንነግራችኋለን ነው የሚሉት። እና ሁሉም ጋር ገብተናል። ለምሳሌ የፌዴራል ማረሚያ ቤት አስተዳደሮች ጋር ገብተናል፣ ሊያናገሩን አልፈለጉም። ኮሚኒኬሽን ጉዳዮች እኔ በግሌ ደግሞ ተፈላቃሪዎችን ጌታቸው አንቤን አናገረ የነበረ ብሯቸው ገብቼ ለጉዳዩ ምንም እማቀው ነገር የለም ብለውኛል። እንግዲህ ፍትህ የተፈረደበት እስረኛ ደስ ሚኒስቴርስነ የሚሆነው ዋናዎቹ እንግዲህ መጽናቱ እነሱ ማናውቅም ብለውናል። እንግዲህ የት እንዳለሳምናል ዛሬ በጥን ቀን ሞትናል ማለት ነው። ምግብ ይዛችሁ ስትሄዱ ሌላ ቀን ተጠርቶላችሁ ነው የምታቀብሉት ወይስ ለጥበቃው ነው የምታቀብሉት? አይ አይደለም፣ ራሳችን ተፈትሸን እንገባለን። ተጠርቶልን ተገናኝተን እኛ ነው የምናቀብለው። ለራሱ ለእጅ እኛ ነው የምናቀብለው። ስለዚህ አሁን እሱ ልታረጉ ስትሄዱ ነው የለም የተባላችሁት? አ እንግዲህ እንደተለመደው ነው እንግዲህ ሲትሄድ የለም አሉ የለም። ምን ማለት ነው ስንል በቃ የት እንዳላናቅም አሉ ማለት ነው። ምግብ የተቀበላችሁ የለም ማለት ነው ማው የለም በቃ ከነት ራሱ እኮ ተመስገን የሚባል ስለሚ አዘ የለም ከአራት ቀን በስ ነው መሰል ነበር ምናምን አልናቸው። አይ በቃ የለም የት እንዳላናቅም አናቅም ኛ ሊያስገበሩ አልፈለግም። ለምን ያህል ጊዜ ነው እየተመላለሳችሁ የጠየቃችሁት? ዘዋይ እስከ ዛሬን ጨምሮ ዘጠኝ ቀኑን ሙሉን ሁሉንም ንቀስ ዝዋይ እስር ቤት ከዚህ የለም ከመባላችሁ በፊት ለምን ያህል ጊዜ ተጠይቃችሁታል ተመላለሳችሁ? ሁለት አመት ከሁለት ወር እንግዲህ ሆነ ለ ሁለት አመት ከወር ከምናምን ቀን ሙሉ ጠይቀናል። የተመላለሱ እዛ ባለበት በዚህ በሁለት አመት ጊዜ ውስጥ የለም ተብላችሁ ታውቃላችሁ? በዚህ ሁለት አመት ጊዜ ውስጥ የለም ተብለን ሳይሆን የምናውቀው በቃ ጠየቀን መጠየቅ አይቻልም ብለው ለወርም ለሁለት ወርም ለአስራ አምስት ቀንም ለሀያ ቀንም በተለያዩ ጊዜ ከልክለውናል። የለም ሳይሆን አለ ግን መጠየቅ አትችልም። እዚህ የለም ከናቅ እንዳሆኑ የት እንዳለ የለም ተብለን አናቅም። ዛሬ ሄዳችሁ ነበረ? ዛሬ ሰው ልከን ነበረ። ከመስገንም ጓደኞች ነበር የላክ ነው እንግዲህ እኛን ጣልቶ ሊሆን ይችላል ብለህ ለነሱም ተመሳሳይ መልስ እንሰጣቸው ከመስገን የለም ብለው። በጣም አመሰግናለሁ። እግዜር ስጥልኝ ታሪኩ እሺ፣ እግዚአብሔር ስጥልኝም አመሰግ ይህንኑ በተመለከተ የጋዜጠኞች መብት ተሟጋቹ ሲፒጄ የምስራቅ አፍሪካ ተጠሪ ሙረቲ ሚቲጋ ተመስገን ያለበትን ሁኔታ ለማወቅ እንዳልተሳካላቸው ገልጸዋል። በማህበራዊ ሚዲያ ላይ ቅስቀሳ ከማድረግ ባለፈም ለጊዜው ምንም ማድረግ እንዳልቻሉ ተናግረዋል። በእርግጥ ጉዳዩ በጣም እያሳሰበን ነው። በማኅበራዊ መገናኛ ብዙሃን ጎላ ብሎ እንዲሰማ ለማድረግ ሞክረናል። የኢትዮጵያን ባለሥልጣናት ለማግኘት ጥረት አድርገናል። ይሁን እንጂ አልተሳካልንም። የሚያሳዝነው እስካሁን ገና ምንም መረጃ አላገኘንም። ሙረት ያያይዘው መንግስት የማንኛውም ጋዜጠኛ መብት ሊያከብር ይገባዋል። በእስር ላይ ያለን ጋዜጠኛ የት እንዳለ ለቤተሰቦቹ ማሳወቅ ደግሞ ግዴታ ነው ብለዋል። ተመስገን ያለ ጥርጥር የሕሊና እስረኛ ነው። ጨርሶውኑ ሊታሰር አይገባውም ነበር የጋዜጠኛነቱን ሥራ በማከናወኑ ምክንያት ብቻ ታስሮ መገኘቱ ክፉ ነገር ነው። በመሆኑም እኛ የኢትዮጵያን መንግሥት ባለሥልጣናት የምንጠይቀው ቤተሰቡ ያለ አንዳች መዘግየት እንዲያገኘው ብቻ ሳይሆን እርሱና ሌሎቹም ኢትዮጵያ ውስጥ ታስረው የሚገኙ ዐሥራ ስድስት ጋዜጠኞችና ብሎገሮችም እንዲለቀቁ ነው። የተመስገን ደሳለኝ ቤተሰቦች በጣም በጭንቀት ውስጥ መሆናቸውን የሚናገረው ወንድሙ ታሪኩ ደሳለኝ በተለይ እናታቸው ሕይወቱ አልፎም ከሆነ ንገሩኝና እርሜን ላውጣ እያሉ እያስቸገሯቸው እንደሆነ ተናግሯል። የፌዴራል ማረሚያ ቤቶች አስተዳደር ድርጅት የኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው መንግስቴ ጋዜጠኛ ተመስገን ደሳለኝ ስለሚገኝበት ሁኔታ ከቀናት በፊት ከአሜሪካ ድምጽ ተጠይቀው ተመስገን ዝዋይ እስር ቤት እንደሚገኝ ነው የማውቀው ብለው ነበር። በትላንትና ዕለት አሶሽትድ ፕሬስ ባወጣው ዘገባ ደግሞ አቶ ግዛቸው መንግስቴ ምንም መረጃ የለኝም ብለዋል። በዛሬ ዕለት አቶ ግዛቸው መንግስቴንና የኢትዮጵያን መንግስት ለማግኘት ያደረግነው ከፍተኛ ጥረት ለጊዜው አልተሳካልንም። ጥረታችንን እንቀጥላለን። ከአሜሪካ ድምፅ የምሽቱን አብይ ርዕስ ነበር ያደመጣችሁት። ወደ ትንታኔው መጽሔት እናልፋለን። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ባለሥልጣን በአንዳንድ የደቡብ ሱዳን ክፍሎች ቀጣይ የዘር ማጽዳት ተግባር እየተካሄደ ነው ሊባባስም ይችላል ሲሉ በያዝኑ ሳምንት አስጠንቅቀዋል። ቀደም ሲል በዜናው እንደጠቀስ ነው ባለፈው ሐምሌ ወር በደቡብ ሱዳን መዲና ጁባ ላይ አዲስ ውጊያ ከተካሄደ ወደዚህ በአገሪቱ ግጭት ሊጨምር ታይቷል ወይም ሲጨምር ቆይቷል። በደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ተልእኮ በውጊያው ወቅት ሲቪሎችን ለመጠበቅ ተገቢ እርምጃ አልወሰደም በማለትም የዓለም አቀፍ ማህበረሰብ ሲነቅፍ ቆይቷል። ጁባ ውስጥ የጸጥታ ሁኔታ ተሻሽሎ እንደሆነ ለማጤን የድርጅቱ ተልእኮ አካል የሆነው የኢትዮጵያ ክፍል ጥበቃ በሚያካሄድበት አካባቢ የአሜሪካ ድምፅ ራዲዮ ዘጋቢ ጂል ግሬግ አብራ ተዘዋውራ ካየች በኋላ የላከችው ዘገባ አለ። አዳነች ፍስሃ ታቀርባለች። የኢትዮጵያ ግብረ ኃይል ከፍተኛ ሀሩር ባለበት ጁባ ሲቪሎችን የመጠበቅ ተግባሩን እያካሄደ ነው። የሚጠብቀው ሰፈር 39ሺ የሚሆኑ ተፈናቃዮችን ያስጠለለ ነው። ሻለቃ አስቻለው ገደፍ የተባበሩት መንግስታት ድርጅት ተልዕኮ አካል የሆነውን የኢትዮጵያ ግብረ ኃይል እንቅስቃሴን ይመራሉ። አፍተር ጁላይ ክራይሲስ ባለፈው ሐምሌ ወር ቀውስ ከተከሰተ ወዲህ የጥበቃው ስራ በየቀኑ እየጨመረ ሄዷል። ስለሆነም ቀንና ሌሊት ካለማቋረጥ ጥበቃ እናደርጋለን። የተባበሩት መንግስታት ድርጅት ተልኮ በጅባው ውጊያ ወቅት ሲቪሎችንና የረድኤት ሰራተኞችን በሚገባ እንዳልጠበቁ በምርመራ በመረጋገጡ ከአዲሶቹ አሰራሮች አንዱ የጥበቃውን ተግባር ማጠናከር ነው። በግጭቱ ከ300 በላይ የሚሆኑ ሰዎች ተገድለዋል። ሴቶችን በግዴታ የመድፈርና የዘርፋ ተግባሮች ተፈጽመዋል። ሌሎች ጥቃቶችም ተካሂደዋል። የተባበሩት መንግስታት ድርጅት ተልእኮ የጥበቃ ማማዎች እንደተጨመሩና ከመሳሪያ ነጻ የሆነ ቀጠና እንደተፈጠረ ገልጿል። በሴቶች ላይ የወሲብ ጥቃት መፈጸም እየተባባሰ ሄዷል የሚል ስጋት ስላለ ሴቶች እንጨት ለቀማ ሲሄዱ ጥበቃ ይደረግላቸዋል። አንዲት ተፈናቃይ ሴት በተፈናቃዮቹ ሰፈር ውስጥ የወሲብ ጥቃት የተፈጸመባቸው ጓደኞች እንዳሏት ገልጻለች። በአሁኑ ወቅት ግን የጸጥታው ጥበቃ ተሻሽሏል ብላለች። በአሁኑ ወቅት ውጭ መውጣት እችላለሁ፣ በግጭቱ ወቅት ግን መውጣት አልችልም ነበር፣ ነው ኤሊዛ ጆዜፍ ያለችው። አንድ ሌላ ተፈናቃይ ግን ሁኔታው አስከፊ ነው ይላል። በቂ ውሃም ሆነ በቂ ምግብ አናገኝም። ጸጥታም በጣም ጥሩ አይደለም። ኑሮም በጣም መጥፎ ነው። ልጆች አይማሩም። ጥሩ ሕክምና ስለሌለም አረጋውያን እየሞቱ ነው። በደቡብ ሱዳን መንግሥትና በተባበሩት መንግሥታት ድርጅት ተልዕኮ መካከል ውጥረት መስፈኑ ቀጥሏል። ከሐምሌው ወር ግጭት በኋላ ተጨማሪ አራት ሺህ የሰላም ጥበቃ ኃይሎች እንዲላኩ በዩናይትድ ስቴትስ የቀረበውን ሐሳብ ደቡብ ሱዳን መጀመሪያ ላይ አልተቀበለችውም ነበር አሁን ግን ገና መስተካከል ያለባቸው ነገሮች ቢኖሩም ደቡብ ሱዳን ለመፍቀድ ተስማምታለች። 12,000 የሚሆኑት ሰላም ጠባቂዎችና ፖሊሶች የመንቀሳቀስ መብት ውሱን መሆኑን የተልእኮው ቃል አቀባይ ሻንታል ፐርሱድ ገልጸዋል። አሁንም ጁባ ብቻ ሳይሆን በሀገሪቱ ዙሪያ ጥበቃ እንዳናካሂድ ተገድበናል። ደቡብ ሱዳን ውስጥ 6ድ 224 ሺ ተፈናቃዮችን ያስጠለሉ ጥበቃ የሚደረግባቸው ሰፈሮች አሉ። አብዛኞቹ ከሦስት ዓመታት በፊት ግጭት ከተጀመረበት ጊዜ አንስቶ የነበሩ ናቸው። የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኩዌ የተባበሩት መንግሥታት ድርጅት ገንዘብ ለማሰባሰብ እንዲያመቸው ሲቪሎች የሚጠበቁባቸው ሰፈሮችን በመመስረት ከውክልናው አልፎ ሄዷል ይላሉ። እዚህ የሚኖሩ ሰዎች ካሉና ከቦታቸው እንዲነሱ ከተደረገ ከኑሯቸው ተፈናቅለዋል ማለት ነው። ይህ ትክክል አይደለም። እነዚህ ሰዎች ወደ መኖሪያቸው እንዲመለሱ እንፈልጋለን። የተባበሩት መንግሥታት ድርጅት ተልዕኮ ቃል አቀባይ ሻንታል ፐርሱድ፣ እነዚህ ሲቪሎች የሚጠበቅባቸው ሰፈሮች ቋሚ አይደሉም ብለዋል። ወደ ሦስተኛው የምሽቱ ዘገባ ስናልፍ የዓለም የነዳጅ ዘይት ዋጋ እንደገና ወርዷል። ይህ የሆነውም ከ18 ወራት በኋላ በቅርቡ የአንድ በርሜል ዋጋ 56 ዶላር ደርሶ ከፍተኛ ማሻቀብ ካሳየ በኋላ ነው። ያልተጣራ ነዳጅ ዘይት ዋጋ ጨምሮ የታየው ኦፔክ ማለትም የዓለም የነዳጅ ዘይት ላኪ ሀገሮች ድርጅት የተትረፈረፈ አቅርቦትን ለመግታት ሲባል ከነዳጅ ዘይት አምራች ሀገሮች የጋራ ስምምነት ከደረሱ በኋላ ነበር። ትናንት ዋጋው እንደገና ሊወርድ የቻለው በዩናይትድ ስቴትስ የድፍድፍ ዘይት ክምችት መጠን ጨምሮ መገኘቱ እንደሆነ ዘገባዎች ይጠቁማሉ። የድፍድፍ ዘይት መትረፍረፍና የዶላር ጥንካሬ ወደ ሌላ የድፍድፍ ዘይት ዋጋ መጨመር ሊያመራ ይችላል ተብሎ ተሰግቷል። የአሜሪካ ድምጽ ሬዲዮ ከኦፔክ ዋና ጸሐፊ ከሞሐመድ ሳኑሲ ባርኪንዶ ጋር ስለ ሁኔታው ተወያይቷል። ዘገባውን ሶሎሞን ክፍሌ ይዟል። ያልተጣራ የነዳጅ ዘይት ዋጋ ትላንት የወረደው የፌዴራሉ የቁጠባ መስሪያ ቤት የሀገሪቱ ምጣኔ ሀብት መጠናከሩን በመግለጽ የአንድ በመቶ የወለድ መጠን እንደሚያድግ ከገለጸ በኋላ ነው። የዶላር ምንዛሪ ዋጋ በመጨመሩም የአሜሪካ ዶላር በማይጠቀሙ ሀገሮች ላይ የነዳጅ ዘይት ግዥን ዋጋ ይበልጥ እንዲወርድ ያደርግባቸዋል። የዓለም የነዳጅ ዘይት ላኪ አገሮች ኦፔክ ዋና ጸሐፊ ሞሐመድ ሳንሱሲ ባርኪንዶ የድርጅቱ አባል ያልሆኑና የሆኑትም ጭምር ባለፉት ዓመታት በሁኔታው አስቸጋሪነት ሲተረተሩ ቆይተዋል ይላሉ። የነዳጅ ዘይት ዋጋ እስከ 80 ከመቶ ወድቋል። በዚህም ሳቢያ ኩባንያዎች ምርታቸውን በብዙ ቀንሰዋል። በኢንዱስትሪው ላይ መዋዕለ ንዋይ የመመደቡ ፍላጎትም ዘንድሮ ለሶስተኛ ዓመት በተከታታይ ክፉኛ ወርዷል። በኦፔኩ ባለሥልጣን መግለጫ መሠረት እንደ አውሮፓውያን ዘመን አቈጣጠር በ2015 ዓመተ ምሕረት በነዳጅ ዘይት ኢንዱስትሪ ላይ መዋለንዋይ የመመደቡ ፍላጎት በዓለም ደረጃ 26 ከመቶ ቀንሷል። ዘንድሮ በ2016 በ22 በመቶ ይወርዳል ተብሎ ነው የሚጠበቀው። ሁኔታው ደግሞ ጉዳት የሚያደርሰው በነዳጅ ዘይት ኢንዱስትሪው ላይ ብቻ ሳይሆን በዓለም ኅብረተሰብ ላይ በአጠቃላይ ነው ይላሉ ምክንያቱም የነዳጅ ዘይት አቅርቦትንም ስጋት ላይ ስለሚጥል እንደሆነ ያስረዳሉ። ለሶስት ተከታታይ ዓመታት ሳያቋርጥ ቀጥሎ መታየቱ የችግሩን ክብደት ያመላክታል። በነዳጅ ዘይት ዋጋ ማሽቆልቆል ሳቢያ የመዋዕለ ንዋይ ምደባም መጎዳቱን የምናየው ለዓለማችን ምጣኔ ሀብት ዕድገትም ጸር እንደሆነ ነው። ስለዚህም ኦፔክ እና አባል ሀገሮቹ የወሰዷቸው እርምጃዎች የዓለሙን ዋጋ በማረጋጋት ረገድ ከፍተኛ ጠቀሜታ ይኖራቸዋል። በዓለም ከፍተኛ የነዳጅ ዘይት አምራች ከሆኑ ሀገሮች አንዷ ሳውዲ አረቢያ የኦፔክ አባል ናት። ከ15 ቀናት በፊት በደረሰች ስምምነት መሠረትም በቀን ከምታመርተው ነዳጅ 486,000 በርሜል ትቀንሳለች። ባለፉት ሁለት ዓመታት መትረፍረፉን ካስከተሉ ምክንያቶች አንዱ በመሆኑ እንደሆነም ተገልጿል። ባለፈው ቅዳሜ ደግሞ በሩሲያ የሚመሩና የኦፔክ አባል ያልሆኑ የነዳጅ ዘይት አምራች አገሮች በቀን ከሚያመርቱት ነዳጅ 558 ሺውን በርሜል ለመቀነስ ተስማምተዋል። በምጣኔ ሀብት ተንታኞች ግምት እርምጃው በመጪው ዓመት የነዳጅ የነዳጅ ዘይት ኢንዱስትሪውን እድገት አጋዥ ይሆናል። አድማጮች፣ አሁን ከእናንተ የተገኙ አስተያየቶች አሉ። ለዛሬ የተወሰኑትን እናሰማለን። በድጋሚ ግን መልካም ምሽት እንመኝላቸዋለን። ቪዎች እንዴት ከርማችኋል? ከተከበሩ ዶክተር ነገሪ ሌንጮ ጋር ያደረጋችሁትን ጥያቄና መልስ ሰምቻለሁ ለመጀመሪያ ጊዜ ኢትዮጵያ ውስጥ በኢህአዴግ አስተዳደር ገንቢና አስተማሪ ሕዝብን በማክበር በጨዋ አነጋገር ሕዝብ ለጠየቀው ጥያቄ በፊት ከነበሩት በማን አለብኝነት ሕዝብን በሚያስቀይምና ከዛም አልፎ ወደ ሁከት የሚጋብዙ ቃል አቀባዮች ዶክተር ነገሪን በጣም የተሻሉ ሆነው አግኝቻቸዋለሁ ለሰጡት ጨዋነት የተሞላበት መልስ ላመሰግኖት እወዳለሁ። እናም ቀጣዩ የስራ ዘመኑ የተቃኑና ግባቸውን የመቱ እንዲሆንሎ እመኛለሁ። ሰላም ስኒሚዎች ከኢትዮጵያ መንግስት ቃል አቀባይ ጋር ያደረጋችሁትን ኢንተርቪው ሰምቺ አቶ ጌታቸው ወረዳ ምንም የተለየ ነገር አላዩ አልሰማውም። ምክንያቱም ሁለቱም የአንድ ሳንቲም ገጽታዎች ሆኖ ነው ያየዋቸውን ቪዎች። ሰላም ለእናንተ ይሁን እያልኩኝ አሁን ያለፈው ሀሙስ ዲሴምበር ስምንት በአድማጮች አስተያየት መስጫ ፕሮግራም ላይ አንድ ሰው ስለ አውሮፓ ህብረት በተናገሩበት ጊዜ ስለ አና ጎሜ ስልጣን እና አንዳንድ ሁኔታዎች በሚናገሩበት ጊዜ እናንተ ለሰጣችሁት ምላሽ መቼም ቪዬዎችን ሳላደንቅ አላልፍም። ብዙ ጊዜ ይሄንን ነገር ታደርጋላችሁ እና በጣም የተለየ አሰራር የሚደነቅ ነው እና በዚሁ ግፉበት ቪዬዎች ማለት ይፈልጋለሁ። ለምን አንዳንድ ሰዎች ካለመረዳትና ካለማወቅ የተነሳ ለሚጠይቁት ጥያቄ ወዲያው አፋጣኝ ነው ምላሽ የሚሰጡት። አናጎሜዝ በራሳቸው ስልጣን የሚያደርጉት ነገር የለም። አንዳንድ ጊዜ አንዳንድ ሰዎች የማይረዱት የአውሮፓ ህብረት ማለት ዲሞክራሲያዊ የሆነ የራሱ አሰራር ያለው ነው። ማንም አምባገነን መሪ ወይም ደግሞ ከአምባገነን መሪዎች አንዱ የሆነ ተነስቶ እንዲያና እንዲህ የሚልበት የፈለገውን የሚያዝበት በድርጅቱ ወይም በህብረቱ ስም ወይም በአገር ስም የሚያደርግበት አይደለም። ወገንተኛነት የማይታይበት፣ የግለሰቦች አቋም የማይገለጽበት ነው። ከህብረቱ ውጭ ማንም ምንም ማድረግ አይችልም። አናጎሚዝም ስለሚመለከታቸው ነው ያንን ያደረጉ። በቅርቡ የኢትዮጵያን ሁኔታ ስለሚከታተሉ፣ ስለዚህ ያንን ስለተረዱ አድማጭ ትምህርት አግኝተዋል ብዬ ማለት ትወዳለሁ። ብዎች ቀጥሉበት፣ በዚሁ። አስተያየቶቻችሁን ያካፈላችሁን ሁሉ እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት እንድትልኩ እንጋብዛለን። ዝግጅታችን እየተጋመሰ ነው። የምሽቱን ዋና ዋና ዜናዎች አሰምተን ወደ ቀሪዎቹ ፕሮግራሞች እናልፋለን። ከምሽቱ ሶስት ሰዓት ተኩል በኢትዮጵያ አቆጣጠር ሆኗል። የዩናይትድ ስቴትስ የውጭ ጉዳይ ረዳት ሚኒስትር ዛሬ አዲስ አበባ ላይ ሊሰጡ የነበረ መግለጫ ተሰርዟል። ትናንት ረቡዕ ታህሳስ 5 2009 ኢትዮጵያ የገባው በዲሞክራሲ የሰብአዊ መብቶችና የሥራ ረዳት ሚኒስትር ታም ማሊኖውስኪ የሚመራው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቡድን ዛሬ ረፋድ ላይ መግለጫ ሊሰጡ በእቅድ ተይዞ እንደነበር ታውቋል። ፕሮግራሙ ለምን እንደተሰረዘ አዲስ አበባ የሚገኘው የአሜሪካ ኤምባሲ መግለጥ አለመፈለጉን ከዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የተገኘ መረጃ ይጠቁማል። ሶማሊያ ውስጥ በሙከራ ላይ እንደነበር የተገለጠ ፈንጂ ዛሬ ሐሙስ በአንድ ወታደራዊ የፍተሻ ጣቢያና አገር ውስጥ ተፈናቃይ በሚገኙበት መጠለያ ጣቢያ አቅራቢያ ደርሰው ስድስት የመንግስት ወታደሮች እንደሞቱ ባለስልጣናት አስታውቀዋል። ሌሎች 13 ሰዎችም በዚሁ አደጋ መሞታቸው ታውቋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከጠቅላይ ሚኒስትር ሺንዞ አቤ ጋር ለሁለት ቀናት ውይይት ዛሬ ሐሙስ ጃፓን ገቡ። ሁለቱ አገሮች በሁለተኛው የዓለም ጦርነት ወቅት የነበራቸው ጠላትነት ማብቃቱን ኦፊሲያላዊ የሚያደርገውን ፊርማ ስላልፈረሙ በዚያ ላይ ለመዋየት ነው። የአንድ የደቡብ ኮሪያ ተቃዋሚ መሪ ፕሬዚዳንቷ ከስልጣን በፍርድ ቤት እንዲገለሉ ከተደረገ ቀጣዩ መሪ ለመሆን እወዳደራለሁ ሲሉ ዛሬ ሐሙስ አስታወቁ። አርስተ ዜናው ይኸው ነው። እናመሰግናለን አዲሱ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የሐሙስ ምሽት ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። ወደ ሁለተኛው አጋማሽ ተሸጋገርን። ቀጣዩ አንድ ለየት ያለ ቅንብር ነው። የሀገር ቅርሶችን መጠበቅና መንከባከብ የመላ ሕብረተሰቡ ኃላፊነት መሆን እንዳለበት አንድ የመንግሥት ባለሥልጣናት አስገንዝበዋል። ከላሊበላ ውቅር አብያተ ክርስቲያናት መካከል ሁለት አብያተ ክርስቲያናትን ለመጠገን የሚያግዝ የገንዘብ እርዳታም ከዩናይትድ ስቴትስ ኦፍ አሜሪካ መንግሥት ተለግሷል፣ ይለናል ዘገባውን የላከልን መለስካቸው አምሃ። ትናንት በኢትዮጵያ የቅርስ ጥናትና ጥበቃ ባለሥልጣን አዳራሽ ተጀምሮ የማያቋርጥ ጥበቃና የባህላዊ ቅርስ እንክብካቤ ወይንም ሰስቴናብል ኮንሰርቬሽን አንድ ካልቸራል ሄሪቴጅ ፕሪዘርቬሽን የሚል ርዕስ ነበረው። አውደ ጥናቱ ከመጀመሩ በፊት የቅርስ ጥናትና ጥበቃ ባለሥልጣን ዋና ዲሬክተር አቶ ዮናስ ደስታ ባደረጉት ገለጻ የአውደ ጥናቱን ዓላማ ግልጽ አድርገዋል። በተለይም በላሊበላ ከሚገኙ አብያተ ክርስቲያን የቤተ ገብርኤልና ቤተ ሩፋኤል ሊፈርሱ ተቃርበው የነበሩ መሆናቸውንና ለሁለት ዓመታት በተደረገው ጥረትና ከ20 ሚሊዮን ብር በላይ ወጪ ተደርጎባቸው የቀድሞ ገጽታቸውን መያዛቸውን አስታውሰዋል። የዚህ አውደ ጥናት አንዱ ዓላማም ከዚህ ተመክሮ ምን ትምህርት እንደተገኘ መመዘንና ይህን ተመክሮም በሀገር ደረጃ የሚሰፋበትን ብልሃት ማፈላለግ መሆኑን ጠቅሰዋል። አቶ ዮናስ ደስታ ለጋዜጠኞች በሰጡት ቃልም በአጽንኦት ያወሱት ቅርስን በመጠበቅና በመከባከብ ረገድ የሕዝቡን ወሳኝ ድርሻ ነው። በተለይም ልማትና የቅርስ ጥበቃ በእጅጉ መናበብ ያለባቸው አስተሳሰቦችና የስራ እንቅስቃሴዎች ናቸው ብለዋል። ልማታችን በጣም ጥሩ ቢሆንም ማደጋችን፣ መለወጣችን ተፈጥሯዊና ነባራዊ ቢሆንም ለውጣችን ግን ትላንትናችንን እያጠፋ የሚሄድ ለውጥ አለመሆኑን ማረጋገጥ የማንም ከህብረተሰቡ ውጭ የማንም ሚና ሊሆን የሚችል አይመስለኝም። ስለዚህ እነዚህ ቅርሶች አካባቢ ላይ ከተሞች እየለሙ ነው ያሉት እያደጉ ነው ያሉት። ይሄ ገጽታ ከትላንትናችን ጋራ የሚናበብ ዛሬና ነገ ነው እየሰራ ነው ያለነው ወይ የሚለውን ጥያቄ መጠየቅ የሁላችንም ፋንታ ይመስለኛል። ስለ ጋራ ታሪካችን ከሆነ በጋራ ነው ልንቆረቆር የሚገባው ብዬ ያስባለኝ እንዲሁ ለአንድ ተቋም ወርወረ ነው አንድ ተቋም የሚሰራው ስህተት ግን የሁላችንም ነው የሚሆነው። ስለዚህ ለአንድ ተቋም ለአንድ አካል የሚወረወር ጉዳይ ሳይሆን የጋራ የሁላችንም ኃላፊነትን የመወጣት ብቃት የሚጠይቅ ይመስለኛል። አቶ ዮናስ የቅርስ ጥናትና ጥበቃ ባለስልጣንን ሚናም ለይተው አስገንዝበዋል። አንዱና ዋናው ተግባሩ ዜጎች ስለ ቅርሳቸው የባለቤትነት ስሜት እንዲያድርባቸውና ተቆርቋሪነታቸውን ማሳደግ እንደሆነ ያስረዳሉ። ቅርሶቻችን ያሉበትን ሁኔታ ሕዝቡ እንካደረግን በቅርሶቹ የሚኮራ ሕዝብ ለመፍትሄውም እንደገና ይሮጣል። ስለዚህ ያን ማድረጉ ላይ የተለያዩ በፌዴራልም በክልልም ዛሬ እዚህ ተሳትፎ ያደረጉ አካላት ከቅርስ ጋር በተያያዘ በቀጥታም ተዘዋዋሪም የሚሰሩ ምሁራንም ተቋማትም እዚህ ጉዳይ ላይ በጣም ልንሰራ እንደሚገባን ነው ማንሳት የምፈልገው። ይሄን በማስተባበሩ ላይ የባለስልጣን መስሪያ ቤቱ ብዙ እየተሰሩ ያሉ ጥረቶች አሉ፣ ግን የበለጠ ብዙ ሊሰራ ይገባል። የተሰናዳ ወደ ጥናት ከመጀመሩ በፊት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ወርልድ ሞኑመንትስ ፈንድ ለተባለው ድርጅት የፈቀደውን የ አምስት መቶ ሺህ ዶላር ወይም ከ11 ሚሊዮን ብር በላይ የሆነ ገንዘብ በላሊበላል የሚገኙ አብያተ ክርስቲያን ጥገና እንዲውል ለማድረግ ከኢትዮጵያ የቅርስ ጥናትና ጥበቃ ባለሥልጣን ጋር የመግባቢያ ሰነድ ተፈራርመዋል። እነዚህ ቤተ ጎልጎታና ቤተ ሚካኤል የተሰኙ አብያተ ክርስቲያን ከአንድ ዓመት በፊት የጥገና ሥራቸው ተጠናቁ እንደሚገኙት የቤተ ገብርኤልና የቤተ ሩፋኤል አብያተ ክርስቲያን በእጅጉ የተጎዱ መሆናቸው ታውቋል። የተደረገውን የገንዘብ ልገሳ አስመልክቶ ያለውን ዓላማም አዲስ አበባ በሚገኘው የዩናይትድ ስቴትስ ኤምባሲ የባህል ጉዳዮች መኮንን ሊፒንግ ሎ እንደሚከተለው አብራርተዋል። የልገሳው ዋና ትኩረት ምርጥ ልምዶችን መለዋወጥ በወርልድ ሞኑመንት ፈንድና በቅርስ ጥናትና ጥበቃ ባለስልጣን አማካኝነት በላሊበላ አብያተ ክርስቲያን በተከናወኑ ስራዎች አማካኝነት የተገኘውን እውቀት ከማብራራት በዚህም አዲስ የጥበቃ ስራ ባለሙያዎችን ለማሰልጠን እንችላለን። ይህ ደግሞ እነዚህን እጅግ ከፍ ያሉ የባህል ስፍራዎችን ለወደፊት ለሚመጡ የኢትዮጵያ ትውልዶች ጠብቆ ለማቆየት ይረዳሉ። ዩስ አምባሳደር ፋንድ ፎር ካልቸራል ፕሪዘርቬሽን የዩናይትድ ስቴትስ አምባሳደሮች ፈንድ ለባህላዊ ክብካቤዎች ከአንድ መቶ በላይ በሆኑ የዓለም ሀገሮች ውስጥ ለሚገኙ ባህላዊ ስፍራዎች፣ ባህላዊ ዕቃዎችና ተዛማጅ ባህላዊና ልማዳዊ መገለጫዎች ድጋፍ እንደሚሰጥ የኤምባሲው ቻርጅ ዴ አፌር ፒተር ብሩማን በሥነ ሥርዓቱ ላይ ባደረጉት ንግግር ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። ተከታዩም የባህል ዝግጅት ነው። ይህኛው ደግሞ በቅርቡ እዚህ ዋሽንግተን ዲሲ ላይ የተካሄደውን 59ኛውን በአፍሪካ ነክ ጥናትና ምርምሮች ላይ ያተኮረ ዓመታዊ ጉባኤ ተንተርሶ የተሰናዳ ነው። አህጉሪቱንና ሕዝቧን የሚመለከቱ በርካታ ርዕሰ ጉዳዮች ላይ ያተኮሩ ጥናታዊ ጽሑፎች ቀርበው ውይይቶችም ተስተናግደዋል በ ስብሰባው በጉባኤው ላይ በርካታ የጥናት ባለሙያዎችና ታዋቂ ጸሐፍት እንዲሁም የፖለቲካ ሰዎች በተሳተፉበት ጉባኤ በአፍሪካ ጉዳዮች ላይ ያጠነጠኑ በርካታ መጽሐፍትም ቀርበው ነበር። ዴሊቨረንስ አ ቴል ኦፍ ኮላይዲንግ ፓሽንስ አንድ ዘ ሚውዝ ኦፍ ፈርጊቭነስ በሚል ርዕስ በእንግሊዝኛ የጻፉትንና በቅርቡ ለንባብ ያበቁትን መጽሐፋቸውን በጉባኤው ላይ ያቀረቡት የሕግና የመንግስት አስተዳደር ጥናት ባለሙያው ዶክተር በረከት ሀብተ ስላሴ ከጉባኤው ተሳታፊዎች አንዱ ነበሩ። ሂደቱን ይህንን ስነ ስርዓት የተከታተለው የትግርኛ ክፍል ባልደረባችን ገብረ ገብረ መድህን በጉባኤውና በአዲሱ መጽሐፋቸው ዙሪያ አወያይቷቸዋል። ይህ ስብሰባ የአፍሪቃ ተመራመሪዎችና ጸሐፊዎች በየአመቱ የሚያካሄዱት ስብሰባ ነው። አፍሪካን ስታዲ አሶሲሽን ይባላል። ዘንድሮ 59 ዓመት ስለሆነ ይህ ማህበር ከተቋቋመ 59 ዓመት ነው ማለት ነው። ብዙዎች አፍሪካኖች እየ ወረሱት ነው። ሲጀመር ግን ነጮች እንትን ነበር። አሁን ግን አብዛኛዎቹ እዚህ ብታየው፣ አብዛኛው ወጣት፣ አብዛኛ ሴቶችም ወንዶችም ደስ የሚያሰኝ ነገር ይታያል። እና አላማው ወጣት ሊቃውንት ተመራመሪዎችና ጸሐፊዎች በተሰማሩበት የእውቀት መስክ የደረሱበትን አንዳንድ የጽሁፍ ድርሰት የሚያቀርብበት ለሰው ከሰው የሚካፈልበት ለሰው የሚያካፍልበት ጊዜ ነው። በዚያው ማርገ ደግሞ በዚሁ ማሳቢያ ስራ የሚያገኝበት ጥሩ አጋጣሚ ነው። በተለይ የዘንድሮው 59ኛው ስብሰባ ለስደተኞች ስለ አፍሪካ ውስጥ ያለው ቀውስ፣ ኢትዮጵያ ውስጥ ያለው የፖለቲካ ቀውስ የመሳሰሉ የአፍሪካ ቀንድ የሚባሉ አካባቢው እንደዚሁ ብዙ ጉዳዮች የተነሱበት እርስዎም መጽሐፍ አቅርበዋል እዚህ ኤግዚቢሽን። መጽሐፉ ስለምንድን ነው? መጽሐፉ ታሪካዊ ልበወለት ነው። አርእስቱ በእንግሊዝኛ ዲሊቨረንስ፣ ታችኛው ርእስ ደግሞ ቴይል ኦፍ ኮላይዲንግ ፓሽንስ ን ሚዩዝ ኦፍ ፎርጊቭነስ። ኮላይዲንግ ፓሽንስ እንግዲህ የግጭት ታሪክ ማለት ነው፣ የሚጋጩ ኃይሎች ከዚህ ጋር ግን ይቅርታ መባባል አስፈላጊ እንደሆነ የሚያመለክት ነው። ሚውዝ በአማርኛ ጸጋ፣ ጸጋ ይቅርታ፣ ጸጋ እንደሚያስፈልግ አመልክቱ ሰላም እንዲገኝ እርቅ ያስፈልጋል። እርቅ ደግሞ ይቅር ይቅር ማለት ይጠይቃል። ሲሉ ማን ከማን የተጣሉት ሁሉ ኃይሎች በኢትዮጵያ ውስጥ በኢህአፓና በሚኤሶን ስም የታገሉትና ብዙ ያለቁት የተላለቁትና ያለቁት ሁሉ ወራሾቻቸው አሉ። በዳያስፖራ ማአል ናቸው፣ ብዙ ናቸው። ኢህአፓ እነሱ ይቀር ተባብለው ስህተት ተፈጽመዋል። ለምሳሌ አሁን ደርግ የፈጸመው በደል አለ። ደርግ መንግስት እንደ መንግስት ነው፣ ወድቋል ደርግ የተካቱ መንግስት አለ። በዚህ ደርግ ተካው መንግስት ውስጥ ያሉ ሀይሎች ደግሞ በራሳቸው ያመጡት አንዳንድ ችግር አለ። እሱን መርምረን አንዳንድ ይቅርታ የሚያስፈልግበት ጉዳይ ያለ ብዬ አምናለሁ። ስልጣን እንደ ማሪ ይጣፍጣል። አንድ የካያዘ አድማ ትለቅም ይህ ከባድ ነገር ነው። ግን ስልጣን ይዣለሁና እንደፈለጉ ሰራለሁ የሚል ህሊና ካለው አንድ ሰው መጨረሻው መጥፎ ነው የሚሆነው፣ ወዳቂ ነው፣ ይወጣል። በቅርቡ ኢትዮጵያ የታየው መነቃነቅ ለምሳሌ አሁን የዚያ ምልክት ነው። ይህ ምልክት ለምሳሌ አሁን አዲስ ንቃት ተፈጥሮ ባለስልጣኖቹ ያደረጉትን ስህተት እየመረመሩ ለማረም የበደሉትም እንዳለ ደግሞ ይቅር ለማለት እንዲቀሰቀሳቸው ተስፋ አለኝ። ይሄ መጽሐፍ ይህን ነው የሚያመለክተው። ዋናው መልዕክት የዚህ መጽሐፍ እርቅና ሰላም ነው። ያለ እርቅ ሰላም የለም። እርቅ ለማግ ደግሞ ይቅር ይቅር ባባል ያስፈልጋል። ለዚህ ነው ሁለተኛው ርዕስ ሚዝ ፎርጊቭነስ ያርኩስ አሁን በአንድ ፖለቲካ ኃይል ያተኮረ እንዳልሆነ ነው የሚገባኝ። በሀገራትም ምክንያቱም እዚህ ሆርን ኦፍ አፍሪካ ከሚባለው ኢትዮጵያም አለች ኤርትራም፣ ሌሎችም አሉ፣ ሱዳንም አለ፣ ሶማሊያ። ስለዚህ ሁሉንም የሚመለከት ነው። እርስ እንግዲህ ዶክተር በረከት በአጼ ሀይል ስላሴ ጊዜም ኢትዮጵያ ውስጥ አገልግለዋል። የሀረር ከተማ ከንቲባ ነበሩ። የተለያዩ የስራ ኃላፊነት ነበሩት። በኋላም ኤርትራ ውስጥ ኤርትራ ነጻ ከወጣች እዛ ትግልም ተሳትፈዋል። ነጻ ከወጣችም ህገ መንግስት ጽፈዋል። አሁን መለስ ብለው ሲያዩት ምንድን ነው? ከዚህ ከችግር አዙሪት የማይወጣበት ምክንያት ምንድን ነው? ያው ዞሮ ዞሮ ስልጣን ነው፣ የስልጣን ችግር ነው። የኤርትራ ሰክ እንደሆነ ብዙ ሰው የለፋበት ብዙ ተስፋ የጣለበት ህገ መንግስት ተሰርተዋል። የአሁኑ መንግስት ፈቅዶ እንዲያውም ራሱ ጠይቆ እንዲጻፍ ያደረገው ህገ መንግስት ነው። ያው መንግስት ይህንን ህገ መንግስት እንዲጻፍ ጠይቆ እንዲያውም እንዲካሄድ የፈቀደው ራሱ ያንን ህገ መንግስት ጥሶ እንዲያውም እንዳይተገበር አስሮ ቁጭ አድርጎታል። ይህን ስታይ የገር መሀል፣ ምክንያቱም ኤርትራ መንግስት ያሉት አለስልጣኖች ነበሩ። ታጋዮች ሆነው አውቃቸዋለሁ። ታጋያች ሆነው የነበራቸው አላማ ንጹህ አላማ ነበረ። አገር ነጻ የማውጣት ብቻ ሳይሆን ህዝብን ከነበረበት ከድህነት፣ ከችግር ለመላቀቅ የነበራቸው አላማ ቅዱስ አላማ ነበረ። ይህ አላማ ተረስተዋል ተረስተዋል። አሁን እና በማንዳቸውም መንገድ ስልጣን ጨብጠው ያን ስልጣን ላለመልቀቅ ብቻ ነው ትግሉ ያለው። ይሄም ያሳዝን አሳዛኝ የሆነ ሁኔታ ያለው እና የእኔ መጽሐፍ ኢትዮጵያ ብቻለም ኤርትራንም ይመለከታል። ለወታገር ባለውም ችግር መሀል ያለውን ይመለከታል። እና ወሳኙ መልእክት እርቅና ሰላም ይላል ዶክተር በረከት። እዛ የመጽሐፍ ኤግዚቢሽን የተዘረጉ መጽሐፍቶች አይቻሉ። አንድ ሁለት ሶስት መጽሀፍት በኤርትራ ጉዳይ የተጻፉ መጽሀፍትም አሉ። ለመሆኑ ስንት መጽሐፍ ጽፈዋል? በአጠቃላይ አስራ ሁለት ይሆናሉ መሰለኝ፣ አስራ ሁለት ናቸው። ወደፊት ስ የመጽሀፍ እኔ መጽሀፍ ልክ አየር እንደማተንፈስ ነው። ካልጻፉት ስ አይለኝም። ጠዋት ጠዋት ወፎች የሚጨውት ታቋማቸው አችልም። የእኔ መጽሀፍ እንደሱ ነው ዶክተር በረከት ሀብተ ስላሴ ለሰጡን ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይባርካቸው። ዶክተር በረከት ሀብተ ስላሴ ደሊቨረንስ ቴል ኦፍ ኮላይዲንግ ፓሽንስ ኤንድ ሚዩዝ ኦፍ ፎርጊቭነስ በሚል ርዕስ በጻፉት አዲስ መጽሐፍ ዙሪያ እና በታሪካቸው ዙሪያ የተቀናበረ ዝግጅት ነበር። ገብረን እናሳቸው እናመሰግናለን። የሐሙስ ምሽት ፕሮግራማችን ይቀጥላል። የተፈጥሮ አካባቢ የዩናይትድ ስቴትስ ተመራጭ ፕሬዚደንት ዶናልድ ትራምፕ ለካቢኔያቸው ካጯቸው አነጋጋሪ ሹማምንት መካከል ለአካባቢ ጥበቃ ኤጀንሲው ኃላፊነት የመረጧቸው ስካት ፕሩዊት የኦባማ አስተዳደር የንጹህ ኤነርጂ እቅድ ጠላት ናቸው። የእርሳቸው ሹመት ከጸደቀና በአሜሪካ የአካባቢ ጉዳዮች ላይ ፈላጭ ቆራጭ የሚሆኑ ከሆነ የአየር ንብረት አጀንዳ ምን እጣ ይጠብቀው ይሆን? ዛሬ ብዙዎች እየተነጋገሩበት ያለ ጉዳይ ነው። የተፈጥሮ አካባቢና የአየር ንብረት ጉዳዮች ተሟጋችና ተመራማሪ እንዲሁም በካናዳ ዩኒቨርስቲ ኦፍ ካልገሪ ተባባሪ ፕሮፌሰር የሆኑትን ዶክተር ጌታቸው አሰፋን ሰሎሞን አባት አነጋግሯል። ተመራጩ ፕሬዚደንት ትራምፕ ከአካባቢ ጥበቃ ጋር ወይም በተለይ ደግሞ ከአየር ንብረት ለውጥ ጋር በተያያዘ ምናልባት የማለዘብ የመለወጥ የማለስለስ ነገር እያሳዩ ነው የሚል ተስፋ ታይቶ ነበረ። እንደምታውቀው የቀድሞውን ምክትል ፕሬዚደንት አልጎርን አግኝተው ከተነጋገሩ በኋላ ከታዋቂ ሰዎች ደግሞ ሌናርዶ ዲካፕሪዮ የትራምፕን ልጅ አግኝቶ በቅርቡ ስለሰራው ዘጋቢ ፊልም ከጥፋት ውሃ በፊት ብለን ልንተርጎም የምችለው ፊልም በተመለከተ አነጋገራት ተነጋገሩ በሚባልበት ሰዓት። የተወሰኑ ተስፋዎች ነበሩ ማለት ነው። ነገር ግን የአሁን እንዳነሳው የአዲሱ የስኮት ፎርድ ሹመት በምናይበት ሰዓት ደግሞ ማንነታቸው እስካሁን የነበራቸው ጀርባቸውን ስናይ በጣም ወደማይሆን መንገድ ምናልባት ስለአየር ንብረት ለውጥ ብቻ ሳይሆን በዩኤስ አሜሪካ መደበኛ ተደርጎ የሚወሰደው ንጹህ አየርና ንጹህ ውሃም ሳይቀር ላይ ስጋት የሚያሳድር ሹመት ነው። ወደ ዝርዝሩ መሄድ እንችላለን። ማን ናቸው? አዎን፣ ወደ ዝርዝሩ ይሄዱልኝ። ማን ናቸው ለመሆኑ? እኛ አዲሱ ተሿሚ ስካት ፕሮንት እና ከዚህ አሁን ካነሱት ንጹህ ኢነርጂ ጋር አያይዘው ምንድን ነው የእሳቸው ቦታ? በምንድን ነው የሚጠሩት? የሚታወቁት እኚህ ሰው? ጥሩ እንግዲህ፣ እኚህ ሰው ማለት የኦክላማ ስቴት ጠቅላይ አቃቢ ሕግ ሆነው የሚሰሩ ናቸው። እና በተከታታይ በተከታታይ በተደጋጋሚ የአካባቢ ጥበቃ ባለስልጣንን ሲከሱ የነበሩ ወደ ፍርድ ቤት እየወሰዱ ሲገትሩ የነበሩ ናቸው አሁን እንግዲህ የኦባማ አስተዳደርን የአካባቢ ጥበቃ ባለስልጣን ማለት ሆነው አዎ በትክክል እና እዛ ላይ በምን ጉዳዮች ነበረ ይህንን የባለስልጣን መስሪያ ቤቱን ይወስዱ የነበረው በምንልበት ሰዓት ደግሞ አሁን ምሳሌዎች በብሔራዊ ፓርኮች ያለው አይነት ወይም ሊፈጠር የሚችል የኬሚካላዊ አየር ብክለት በጉም መልክ ሊገለጽ የሚችል እሱን ለማስቀረት ያለ የተደራጀ ሕግ አለ እሱን በመቃወም ከነዳጅና ጋዝ ማውጣት ጋር ተያይዞ የሚያስፈልግ የአየር ንብረት ለዋጭ ጋዝ የሚቴን የምንለው እሱንም ለመገደብ የወጣ ሕግ እሱንም በተመለከተት ባለስልጣን መስሪያ ቤቱን ወደ ፍርድ ቤት ወስደዋል። በቅርቡ ደግሞ እስካሁን በፍርድ ሂደት ላይ ያለው የፕሬዝደንት ኦባማ የንጹህ ኃይል እቅድ የሚባለውን በተመለከተ ሀያ ስምንት ስቴቶች ኦክላሆማን ጨምሮ ሀያ ስምንት ስቴቶችን ወክለው የከሰል ድንጋይ ኢንዱስትሪውን የነዳጅ እና የተፈጥሮ ጋዝ ኢንዱስትሪውን ወክለው ፌዴራል መንግስትን ማለት ነው። አካባቢ ጥበቃ ባለስልጣናት ወደ ፍርድ ቤት የወሰዱ ሰው ናቸው። ይሄ ብቻ ሳይሆን የሚታወቁት ሰው ሰራሽ የአየር ንብረት ለውጥ ክስተት የለም ባይ ሲሆኑ፣ ይሄም የለም ባይነታቸው እንደ ሙያ የያዙ ናቸው። እንደ አማተር ሳይሆን እንደ ሙያ የያዙ መደበኛ ተሟጋች ናቸው። እንደው በማስጨበጫ ለማስረገጥ እና ለማሳመን ጥረት የሚያደርጉ ሰው ናቸው ማለት ነው። አዎ፣ በቃ የአየር ንብረት ለውጥ ሳይንስ ያላለቀ ሙግት ነው ከሚለው ጀምሮ የለም እስከሚለው እና እንዲያውም የነዳጅ ኢንዱስትሪው አሻንጉሊት ተብለው የሚታወቁ ናቸው። ለምንድን ነው የሚባሉት? እንግዲህ በመንግስታት አሻንጉሊት የምንላቸው የሌላ አካል ስራ የሚያስፈጽሙ እንደምንለው፣ እኚህም በዚህ በያዙት የስልጣን የአቃቤ ሕግ ባለስልጣንነት የነዳጅ ኢንዱስትሪዎች የሚጽፉት ደብዳቤ ሳይቀር እንዳለ በስቴት መንግስት ፖስታ ማለት ነው የራሳቸው አርማ ባለበት በዛ እንዳለ የሚያስተላልፉ የነበሩ ሰው ናቸው። ኦክላሆማ ግዛት ፖስታ ማለት ነው እና የራስጌ ወረቀት ማለት ነው። አዎ እና በዛ የሚያስተላልፉ የፌዴራል መንግስት ስልጣንን በእጅጉ መገደብ የሚፈልጉ በዚህ ጉዳይ ላይ ማለት ነው። ይሄ ጉዳይ የፌዴራል መንግስት መሆን የለበትም። በጤና ዙሪያም ሳይቀር በአካባቢ ጉዳይ ዙሪያ እንደዚህ አጥብቀው ሲከራከሩና ሲሰሩ የነበሩ ናቸው እና አሁን እንግዲህ እንቆቅልሽ የሚሆነው ስልጣኑን ለመገደብ ስራ እንዳይሰራ ጭራሽ እንዲያውም ምንም እንዳይንቀሳቀስ ለማድረግ ሲንቀሳቀሱ የነበረው ባለስልጣን መስሪያ ቤትን እንዲመሩ መመረጣቸው ለአለምም ለህዝብም ለሁሉም የሚያስተላልፈው መልእክት አሉታዊ እንጂ ሌላ ሊሆን አይችልም እና እኛ አይነት ሰው ናቸው አሁን እንግዲህ በእጩነት የቀረቡት እርስዎ ለመሆኑ የእሳቸውን መሾ መጀመሪያ ሲሰሙ ምን ተሰማዎት በጣም ምንድን ነው አሁን ስለ ተስፋ እንግዲህ ሁልጊዜ የሆነ ነገር ሲመጣ ስለ ተስፋ ማሰብ እሞክራለሁኝ እና ምናልባት እንደዚህም ከተደረገ በኋላ ያለመሆን እድላቸው ምን ያክል ነው ወደሚለው ነው የገባውት። እና አሁንም እንግዲህ ያለመሆነ እድላቸው ምናልባት እንደሚታወቀው ወደ መወሰኛ ምክር ቤት ሄዶ ስለሚጸድቅ እዛ ላይ እንግዲህ ከፍተኛ ሙግትና እንቅፋት ለመፍጠር በዲሞክራቶች በኩል እና ምናልባትም በሳይንስ በሚያምኑ ሪፐብሊካኖች ሳይቀር ትብብር ይኖራል የሚል ተስፋ አለ። ግን እንደሚታወቀው እስካሁን የምናደርጋቸው ተስፋዎችም ትራምፕ በተከታታይ በማስቀረ ተስፋውን በማጨለም ያው እየሰሩ ስለሆነ ያ ተስፋ ብዙ እምነት ላንጥልበት እንችላለን። ግን መጀመሪያ የታሰበኝ ምን ሊደረግ ይችላል፣ ምንድነው ያለው ተስፋ የሚለው ነው። የተወካዮች ምክር ቤቱ በተለይ ደግሞ አሁን እርስዎ የገለጹት የህግ መወሰኛ ምክር ቤቱ በአብዛኛው በሪፐብሊካን የተያያዘ ነው። አሁን የትራምፕ ጉዳይ ብቻ አይደለም፣ በዚህ በአየር ንብረት ለውጥ እና በሌሎችም ሹመቶች ላይ ብዙዎችን እያነጋገረ ያለው እና በተወካዮች ምክር ቤት ውስጥ ያሉ ሪፐብሊካን እንደራሴዎች ደግሞ ብዙ ጊዜ የሚታወቁት በዚህ በአካባቢ ጥበቃ ጉዳይ ላይ ከዲሞክራቶቹ የተለየ አቋም ይዘው ሲያንጸባርቁ ነውና ይሄ አሁን እርሱ የሚያነሱልኝ ተስፋው ምን ያህል ውስጡ ሊለመልም የሚችል ፍሬ አለው? ምናልባት ምንድን ነው እዚህ ላይ ያለው ጉዳይ አሁን እኚህ ሰው በእጩነት የቀረቡት እንዳልኩት ከአየር ንብረት ለውጥ በተሻገረ መልኩ ራሱ ላለፉት አርባ ሀምሳ ዓመታት በአሜሪካ ውስጥ ጥያቄ የማይሆን የንጹህ አየር እና የንጹህ ውሃ ጉዳይ ሳይቀር ሊያበላሹ ይችላሉ። ምክንያቱም ልቅ የሆነ የኩባንያዎች የበላይነት እነሱ ሳይነኩ ወደ ውሃም ይሁን ወደ አየር የሚለቁት ነገር መገደብ የለበትም መገደብም ካለበት በዚህ መልኩ ነው ብለው በጣም ልቅ በሆነ መልኩ ስለሚያስቡ፣ መቼም ልጆች፣ የልጅ ልጆች እና ያው የራሳቸውም ህይወት ጤና የሚያሳስባቸው በሳይንሱም የሚያምኑ ሪፐብሊካኖች አሉ የሚል ተስፋ ነው እንግዲህ ያለው ምናልባት እንደተባለው የአየር ንብረት ለውጥ ጉዳይ ላይ ብቻ ቢሆን ኖሮ ያው በሪፐብሊካኖች ቁጥጥር ስር ከመሆኑ አንጻር ምክር ቤቱ ያልከው ነገር ነበረ ያው የሚሆነው እና አሁንም በነገራችን ላይ ይሄም ራሱ ዋስትና አይሰጥም፣ ግን ከዛ ቀጥሎም ከኒውዮርክ ጠቅላይ አቃቤ ሕግ ጀምሮ ሌሎችም እሳቸው የሚመሩት የአካባቢ ጥበቃ ባለስልጣንን ወደ ፍርድ ቤት እየወሰዱ ህግ እንዲያከብር ህግ እንዳይሽር ለማድረግ ያው ካሁኑ እየተባበሩ ያሉ አሉ። በሌላ በኩል ደግሞ ሌላው ግን ትልቁ ተስፋ እሳቸው ቢሾሙም ትራምፕም የፈለጉትን ቢያደርጉም ካሁን በፊት ስንወያይ እንደገለጽ ነው መሬት ላይ ያሉ የገበያ የንግድ ዓለሙ ሀይሎች ስራ ላይ ናቸው። አሁን በኦባማ ምክንያት ማለት ነው እና ያ ወደ ኋላ የማይመለስ የማይቀለበስ ሊሆን ይችላል። በዚህ በአየር ንብረት ለውጥ ዙሪያ ሌሎች ደግሞ ምናልባት በአሜሪካ ውስጥ ወደ መቶ ሰላሳ የሚሆኑ ከንቲባዎች አሉ። እነዚህ ከንቲባዎች የራሳቸው የሆነ አካሄድ አላቸው። እንግዲህ ያልተማከለ አሰራር ስለሆነ መንግስት ላይ ያለው ፌዴራል መንግስቱ የፈለገው ቢል በእኛ አይነት ሰው የተለያየ ህግ ቢያሳልፍም እነዚህ ከንቲባዎች በፈጠሩት ህብረት እንደሚታወቀው ደግሞ ከሰባ አምስት በላይ ሰው የሚኖሩ በከተሞች ነው ከባድ ኢንዱስትሪውም ያለው ከተማ ላይ ነው። ኃይል ማመጫዎችም ያሉት ከተማዎች ውስጥ ነው። መኪኖችም ያው እንግዲህ ከአየር ንብረት ጋር ለውጥ ጋር የማናያይዘው የመኪና ጭስ በሙሉ ከተማ ውስጥ የሚሆን ስለሆነ እነዚህ ከንቲቦች የሚያመጡት ለውጥና እየሰሩት ያለው ስራ ምናልባት ማንም ይሾም ተስፋችን እንዳይጨልም ሊያደርግ ይችላል። አድማጮች ይህ ፕሮግራም የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። የጥንታዊ ቅርሶች ስርቆት፣ ዘረፋና ህገ መንግስት አቋም ያንጸባርቃል። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የጥንታዊ ቅርሶች ስርቆት፣ ዘረፋና ህገወጥ ዝውውር የቅርሶቹንና የሰው ልጆችን የሥልጣኔ ታሪክ ያህል ዘመን የጠገበ የወንጀል ምግባር ነው ሲል ይንደረደራል የዕለቱ ርዕሰ አንቀጽ። ማንኛውም የላቀ ዋጋ ያለው ቁስ ለዘራፊዎች ጋባዥ ወይም ማጓጊ ጨዋታ ነው። ያ የሚዘረፍ ቅርስ ዘመን የጠገበ ሆኖ ሲገኝም አሊያም ልዩና ብርቅ ሆኖ ከተገኘ በተራው የዚያ ቁስ ዋጋና ተፈላጊነትም ያንኑ ያህል ይኖራል። እንዲህ ባለው ሁኔታ በአብዛኛው ቅርሶቹ ተሰርቀው ከአገር እንዲወጡ ይደረጋል ለዚያ ታሪካዊ ቅርስ ዳጎስ ያለ ዋጋ ሊከፍል የሚችል የቅርስ ነጣቂ ወደሚገኝበት የጥንታዊ ቅርስ ምዝበራና ሕገወጥ አስተላላፊነት ለድንበር ተሻጋሪ የተደራጁ ወንበዴዎች እጅግ አትራፊ ገቢር ነው። አንዳንዴም ይህ የወንጀል ሥራ አሸባሪ ድርጅቶችን ይጨምራል ይላል ርዕሰ አንቀጹ። ግብፅ ላለፉት በርካታ ዓመታት እንደሆነ ሁሉ ዛሬም አንደኛዋ የነኚህ ለስርቆትና ሕገወጥ ዝውውር የሚዳረጉ ታሪካዊ ባህላዊና የጥንታዊነት ፋይዳቸው የጎላ ቅርሶች ምንጭ ናት። እንደ ግብፁ የሀገር ውስጥ ሚኒስቴርም የባህልና የታሪክ ፋይዳቸው የጎላ ጥንታዊ ቅርሶች ስርቆት ከ18ኛው ክፍለ ዘመን መባቻ አንስቶ ይታይ ነበርና በእጅጉም ከፍ ወዳ ለመጠን ያለው ስርቆትና ዘረፋ እስከተሸጋገረበት የአረቡ አብዮት እስከተቀሰቀሰበት እንደ አውሮፓውያን የዘመን አቆጣጠር 2011 ዓ ም ሳይቋረጥ የዘለቀ ነው። ለእነኚህ በስርቆት ለተሰበሰቡ ቅርሶች አንደኛዋ መዳረሻና መሸሸጊያ ዩናይትድ ስቴትስ ናት። በመሆኑም ከግብፅ እየተሰረቁ የሚወጡትን የባህልና የሰው ልጆች ጥንታዊ አመጣጥና ሕይወት አስረጂ ቅርሶች ህገወጥ ዝውውር ለመቆጣጠር ዩናይትድ ስቴትስና ግብፅ አብረው መስራት ያለባቸው ይህንኑም መሠረት አድርገው ነው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እና የግብጾቻቸው ሳሜ ሻኩሪ ባለፈው የህዳር ወር የባህል ቅርሶችን ለመታደግ የታለመ የስምምነት ሰነድ የተፈራረሙት። በስምምነቱም መሠረት ካለፈው ህዳር 26 አንስቶ ዩናይትድ ስቴትስ ዕድሜ ዘመናቸው ከ5200 ዓመተ ዓለም አንስቶ እስከ 1517 ዓ.ም የሚገመቱ የግብፅን ባህላዊ ቅርስ የሚወክሉ ቅርሶች የሰው ልጆችን ጥንታዊ አመጣጥና ሕይወት አስረጂ ቁሳቁሶች ወደ ሀገር ውስጥ የማስገባት ፍቃድ ላይ ገደብ ጣለችው። ርዕሰ አንቀጹ ይቀጥላል። ይህ የስምምነት ሰነድ ይላል ርዕሰ አንቀጹ፣ የመካከለኛውን ምስራቅና የምዕራብ አፍሪቃ አገሮችን ጨምሮ የአገሮችን የታሪክና የባህል ቅርሶች ጥበቃ ለማረጋገጥ የታለምና ለዓመታትም በጥናትና በዝግጅት ላይ የቆየ የመጀመሪያው የጋራ ጥረት ማሳያ ነው ያሉት የውጭ ጉዳይ ሚኒስተር ኬሪ፣ እነኚህ በምንም አይነት ዋጋ የማይተመኑ ብርቅ የታሪክ ቅርሶች መገኛቸው መሆን ያለበት ከህገ ወጥ አዘዋዋሪዎች አሊያም ከወንጀለኞች እጅ አይደለም ይላሉ። በህገ ወጥ መንገድ የሚሸጡና የሚለወጡ ገንዘብ ያላቸው በአንዳች ስፍራ እንዲሸሽጓቸው የሚገቡ ተራ ሸቀጦችም አይደሉም ሲሉ ኬሪ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሐተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ዝግጅታችን ሊጠናቀቅ አንድ ወይም ሁለት ደቂቃ ሁለት ደቂቃ ነው። አዲሱ ሁለት ከአስራ አምስት እሺ፣ እኔ ቀነስኩት። በኑሮ ውድነት ነው። ሙዚቃ እናሰማና እንሰናበታለን። እያለች ነው ብርሃን። የመረጠችልን ዜማ አለ የብዙ ነሽ በቀለን ይዛልናለች። ቆየት ካሉ ብርሃን ጀመር አድርገው ነበር ዜማ ጥሩ ድምፅ አላት። አድማጮች፣ በዚሁ በብዙ ነሽ ዜማ ልንሰናበት ነው። እስከ አሁን ሰዓት አብራችሁ ስለቆያችሁ እናመሰግናለን። አስተናጋጆች አዲሱ አበበና ቆንጂት ታየንን። ወደ ትግርኛ ዝግጅት ከብዙ ነሽ በቀለ ጋር እናሸጋግራችኋለን። ነገ ማታ እንገናኛለን ከኛ ጋር